የዛሬ ሶስት አመት ገደማ የቪኦኤ የአማርኛ ክፍል ጋዜጠኛ ጽዮን ግርማ የአዲስ አበባ ዩኒቨርሲቲ የሴት ተማሪዎች መብት እንቅስቃሴ የሆነውን የሎ ሙቭመንት የተመለከተ ፕሮግራም ለመስራት በተንቀሳቀሰችበት ወቅት በየሎ ሙቭመንት ስር ያሉ የሚጥሩ ሴት ተማሪዎች መካከል አንዷ የነበረችውን የያኔዋን የዶክትሬት ተማሪ የአሁኗን ዶክተር ድርቧ ደበበን ተዋወቀቻት። የድርቧ ታሪክ ፈተናና ዳገት የበዛበት ግን ሁሌም በድል የሚጠናቀቅ ነበር። ድርቧ ቪኦኤን ያገኘችበት ወቅት በህይወቷ ፈታኝ ብላ ከምትጠቅሳቸው ወቅቶች መካከል ነበር። አንዲት በወላይታ የተወለደች የአስራ ሁለተኛ ክፍል ውጤት ያልመጣላት ለመምህራኔ ቀን የትምህርት ክፍል ተፈትና በድጋሚ የወደቀች በግል ትምህርት ለመማር የገንዘብ አቅም የሌላት ሴት እንዴት ብላ ነው ዶክተር የምትሆነው? እንዴት እስደፍራ ታስበዋለች። የአስራ ሁለተኛ ክፍል ጨርሶ ውጤታ ለማምጣት የብዙ ሴቶች እንዲሁም የብዙ ወጣቶችን ህይወት መስቀለኛ መንገድ ላይ የሚከት ወቅት ነው። ድርቦ አሰበች። የእሷ ፍላጎት ትዳር አልነበረም። የእሷ ጥማት ትምህርት ነበር። ስለዚህም ጓደኞቿ በነገሯት መሰረት ለመምህራን ትምህርት የምሽት ክፍል አመለከተች፣ አለፈች። ታዲያ ክፍያው ግን ከየት ይመጣል? ለመጀመሪያ እህል ቤተሰቦቿ ለዘመን መለወጫ አመት በዓል የሰጧትን ገንዘብ ይዛ የህይወትን ትግል ጀመረች። ከማታ ነው የመማረው። ቀን ላይ የተወሰነውን ጊዜ አነብና እጅ ስራ ሰራ ነበር። ያንን እጅ ስራ እየሰራሁኝ የተወሰኑ ሰዎች እያስረከብኩ የኢኮኖሚ ችግሬን ቀርፌ እግዚአብሔር ይመስገን ዲፕሎማ ፕሮግራም ዘጠና አራት ላይ ተመረኩኝ። የዲፕሎማ ትምህርቷን እንደ ጨረሰች በመምህርነት እያገለገለችና ልጆችን እያስጠናች ዲግሪዋን ያዘች፣ ቀጠለች፣ ማስተሯን ሰራች። ከዛም በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍ ወይም ፎክሎር የዶክትሬት ትምህርቷን ቀጠለች። ይሄንኛው ትምህርት ግን እንደ ዲግሪውና እንደ ማስተርሱ በራሷ ኪስ ብቻ የሚታለፍ አልነበረም። ሊነጋጋ ሲል ይጨልማል እንደሚባለው ትምህርቷን ልትጨርስ ሁለት ሴምስተሮች ሲቀሯት የመመረቂያ ጽሁፏን ለመስራት ከኮፒ ማድረጊያ ጀምሮ ላፕቶፕ፣ መቅረጸ ድምፅ፣ የህትመትና የትምህርት ቤት ክፍያ ከፊቷ ተጋረጡባት። ያኔ ታዲያ እስኪ የሚረዳኝ ቢኖር እንኳን ብላ ከአሜሪካ ድምፅ የአማርኛ ክፍል ጋር ታሪኳን አጋራች። ከዛ በኋላ መሰረታዊ ችግር አንደኛ ግብዓት፣ ሁለተኛ የትምህርት ክፍያ። በዋናነት ግብዓት ሲባል ኢቨን ኮምፒውተር እንኳን የለኝም እዛ ላይብራሪ ውስጥ ወረፋ ጠብቄ እዛው ጽፌ እዛው የዲታሪኪ እዛው ዳውንሎድ አድርጌ። አንዳንዶቹ ላብራስ ቅቤተ መጽሀፍት ደግሞ አይፈቅዱም። እዛው ላይ መጽሐፍ ተጠቅመሽ ኢንተርኔት መውጣት እንጂ ኮምፒውተር ላይ መጻፍ አይፈቀድም። ከዛ ውጭ ደግሞ ኮምፒውተር ቤት ለማጻፍ ስትሄጂ የራሱ ወረፋው በጣም ከፍተኛ ነው የሚሆነው ተማሪ ስለሚበዛ ሪሰርች ላይ ነው ያለሁት። ትልቁ ማነቆ እና ችግር አሁን የትምህርት ክፍያ ያለብኝ አሁን የካቲት ላይ ሀምሳ ሺ ብር ለእኔ በቂ ለማጠናቀቅ ተዝናንቼ ምናምን አለ ይሄ ተዝናንቶ ማጥናቱ ተዝናንቶ ፕሪንት ማረሙን ተዝናንቶ የሆነ ነገር ማድረጉን እሱን አደለም። በቃ ጥንቅቅ ብዬ በስነ ስርአት ትምህርትና ትምህርት ነው ያዝኩት። ምንም አይነት ተዝናኖት አያስፈልገኝም። እኔ የሚያስፈልገኝ ለትምህርት ወጪ ሀምሳ ሺ ብር የሚሰጠ ይጠቁ የሚደግፈ ከዛ ውጭ ላፕቶፕ ገዝቶ የሚሰጥ መቅረጣ ንገስ የሚሰጠኝ ብቻ ነው ፈልገው። በዛን ወቅት ታሪኩን የሰሙ ልበ ቀን ኢትዮጵያውያንም በሁለት ቀናት የጎፈንድሚ ሁለት ሺ ስምንት መቶ አርባ ስምንት ዶላር በወቅቱ በነበረው ምንዛሬ አሰባሰቡላት። ሌሎችም እንዲሁ በግላቸው ብዙ አይነት እርዳታዎችን ለገሷት። የጠበቀችው ሃምሳ ሺ ቢሆንም እስከ መቶ ሺ ብር የሚደርስ ገንዘብ ተሰባሰበላት። በወቅቱ አመስግና ትምህርቷን ቀጠለች። ታዲያ ይሄ ምን አዲስ ነገር አለው? አሁን ላይ ለምን ድርቧን አነሳችኋት ትሉን ይሆናል። ድርቧ በቅርቡ ለቪኦኤ የአማርኛ ክፍል የምስጋና ደብዳቤ ያደረሰች፣ እኛም እንዴት ነሽ? አሁን ላይ ምን ላይ ደረሽ? ስንል ጠየቅናት። አሁንማ የዶክትሬት ዲግሪ ይዤ በደብረ ማርቆስ ዩኒቨርሲቲ እያስተማርኩ ነው አለችን። እሱ ብቻ ግን አልነበረም። ችግርን ማን ያውቀዋል ቢሉ ያለፈበት ነው መልሱ። ድርቧም ያለፈችበትን ታስታውሳለች፣ አልዘነጋችሁም። አሁን ላይ የሴት ተማሪዎችን ሕይወት ለመቀየር ለማገዝና ለማበረታታት እየሰራች መሆኑን ነገረች። ሀሳቦች አሉ ስንትን ወደ ተግባርም ለመግባት እየተንደረደርኩ ነው። የሚገኘ በሚገኝበት ዩኒቨርሲቲ ዝቅተኛ ውጤት ያመጡ ተማሪዎችን በመለየት በየክፍለ ትምህርቱ ካሉ መምራት ጋር በመሆን አስፈላጊ የሆኑ ድጋፎችን ለማድረግ ምክንያቱም በተለይ አንደኛ አመት ተማሪ ሆኖ ውጤተኛ ውጤት ማምጣት ልክ የሞት ያህል ነው የሚሰማው። ነገ አሻሽሎ ማለፍ እንደሚቻል የተለያዩ ትሬኒንጎችን ለመስጠት አስባለሁኝ። ሌላው ደግሞ ከዩኒቨርሲቲ ውጭ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች ይኖራሉ። በእነዚህ ላይ በተመረጡ ርዕሰ ጉዳዮች ላይ የዳሰሳ ጥናት በማድረግ እግሮቹን ከለየሁኝ በኋላ የግንዛቤ ማስጨበጫ ስልጠና ስለው ማለፍ እንዳለባቸው ሰዓታቸውን ተጠቅመው ሴት ተማሪዎች ነገ ስኬታማ ለመሆን ባሉበት ሌብል ላይ መሰረት መጣል ስላለባቸው ከዚህ ጋር ተያይዞ አጫጭር ስልጠናዎችን ለመስጠት ያሰሩበት ሁኔታ ያለው። በዋናነት እንግዲህ ሴቶች በትምህርት ሕይወት ውስጥ ሲኖሩ የተለያዩ በዋናነት ከራስ የሚመነጭ ችግር ነው። ከራስ የሚመነጭ ችግር ሲባል ሳሌ አልችልም ብሎ ከማሰብ የሚገጥሙ ችግሮችን ከመሸሸት፣ የተለያዩ ችግሮች ይገጥማሉ። ትምህርት ደግሞ ሂደታዊ እንደመሆኑ አላማዬ ብለው ከያዙት ወዳለሙት አላማ ወዳለሙት ግብ ወዳለሙት ደረጃ መድረስ ይቻላለን። ድርቧ አሁን ላይ ለደረሰችበት ስኬት ብዙ መልካም ሰዎች በመንገዷ ላይ መኖራቸውን ጠቅሳ በድጋሚ አመስግናለች። ሴቶቹም ሆኑ ወጣቶች ስኬታማ ለመሆን ቆራጥ መሆን፣ ተመሳሳይ ሀሳብና ጥረት የሚያደርጉ ጓደኞችን መያዝ መሰረታዊ ነገሮች መሆናቸውንም ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።